ድምፅ እውቅና ሉዓላዊነትና የቃል ኪዳን ውል የሚሉ ቃላት አውስትራሊያ ከነባር ዜጎች ጋር ሊኖራት ስለሚገባው ትስስሮች የተሻለ ብልሃት ለማፈላለግ በሚደረጉ ውይይቶች ላይ ተደጋግመው የሚደመጡ ናቸው። ለበርካታ ሰዎች እኒህ ከቃላትነት የዘለለ ከማንነት መግለጫ ጋር የተቆራኘ ትርጉም ተቸሯቸው አይደመጡም። ለአውስትሬልያ ነባር ዜጎች ግና የመጻኢ ዕድል ተስፋ፣ አካታችነት፣ ህይወታቸው ላይ ተጽዕኖ በሚያሳድሩ ጉዳዮች ይበልጥ የውሳኔ ተሳታፊነት ተምሳሌት ናቸው። በየዓመቱ የዘመን ቀመሩ ጃንዋሪ 26 ላይ ሲያርፍ የ1788 ቱን የእንግሊዝ ቅኝ ገዥነት መነሻነት ይነቅሳል። ሁነቱ በጊዜ ሂደት የመታሰቢያ ቀን፣ የመጀመሪያ ሰፈራ ቀን፣ የምስረታ ቀን በሚል በተለያዩ ስያሜ ቀንነት ሲጠቀስ እስከ 1990ዎቹ ደርሷል። በ1994 ዳግም ስያሜው ተቀይሮ የአውስትሬልያ ቀን ተሰኝቷል። ይሁንና የስያሜ ፍርርቆሹ ከአወዛጋቢነት አላመለጠም። በያሌ ነባር ዜጎች እይታ ከ1938 ጀምሮ እስከ ቅርብ ጊዜ ድረስ ጃንዋሪ 26 የሐዘን ቀን በሚል ስያሜ ሲጠራ ዓመታትን አስቆጥሯል። ከቅርብ ጊዜ ወዲህ የወረራ ቀን፣ የትርፈት ቀን በሚል እየተጠቀሰ አለ። በተወሰኑ የብዝሃ ባህል ማህበረሰባት ዘንድ ጃንዋሪ 26 በሚል ብቻ ይነሳል። ከተለያዩ ስያሜዎች ጀርባ ግና ለነባር ዜጎች የለዋላዊነት ጽንሰ ሀሳብ አለ። የነባር ዜጎች የአውስትሬሊያ ምድር ባለቤትነት አውሮፓውያን ከመምጣታቸው በፊት የነሱ ነዋሪነትና አሳልፈው ያልሰጧት መሆኑን ያንጸባርቃል። ይሁንና በሁሉም ነባር ዜጎች ዘንድ ሉዓላዊነትን አስመልክቶ አንድ ወጣታይ አያንጸባረቅም። ስለሆነም እውቅና፣ የቃል ኪዳን ውል፣ ድምፅና እውነት የአውስትራሊያ ህዝባዊ መድረክ መከራከሪያ ነጥብ ለመሆን በክተዋል። ነባር ዜጎች የአውስትራሊያ ባላገር ቢሆኑም በአገር ምድራቸው ላይ ገና ህገ መንግስታዊ እውቅናን እስካሁን ድረስ አላገኙም። ማግኘቱም ከቶውንም ለልህ አስጨራሽ ትግል ግድባይ ሆኖ ይገኛል። ከአስር ዓመታት የጠበብት መድረኮች፣ የህግ መወሰኛ ምክር ቤት ምርመራዎች፣ ሕገ መንግሥታዊ ኮሚሽኖችና የህዝበ ውሳኔ ጉባኤዎች ምክረ ሐሳቦች በኋላ በሁለት ሺህ ሃያ ድጋፎችን ቢያገኝም አሁንም ድረስ ከሂደትነት አላለፈም። በአሁን ወቅት የውይይቱ እምብርት ሆኖ ያለው የ2017 ያህኑን አውስትሬልያ ቀይ ማዕከል ይሁንታ ጠያቂ እሳቤ ነው። የኡሉሩ መግለጫ ከልብ ብርቱ ግንዛቤን ያስገኘ ሞዴል ሆኗል። ሰፊ ሕዝባዊ ድጋፍን ያስገኘው የኡሉሩ መግለጫን አስመልክተው ዳይሬክተር ዲን ፓርኪን ሲናገሩ የኡሉሩ መግለጫን በተመለከተ የእኛ ውክልና መቶ ፐርሰንት ነው። ድምፅ፣ የቃል ኪዳን ውልና እውነት ግዘፍ ነስተው ያሉ የአጀንዳችን አካል ናቸው። ድምፅ የሚለው እሳቤ የነባር ዜጎችን የፓርላማ ውክልና ማግኘት በአውስትራሊያ ዲሞክራሲ ውስጥ መናገር መቻልና የአውስትሬሊያውያን ህገ መንግስታዊ ጥበቃ መላበስ ነው ሲሉ አመላክተዋል። የአውስትሬሊያ ነባር ዜጎችን በህገ መንግሥት ውስጥ ማካተት ማህበረሰባቸው ላይ ተጽዕኖ በሚያሳድሩ ጉዳዮች ላይ ለውሳኔ ሀሳብ ተሳትፎ እንዲያደርጉ የሚያስችል ድምፅ ማስገኛ ተደርጎ በአንድ ወገን ቢታስብም፣ በሌላ ወገን ግና የአውስትራሊያ ነባር ዜጎች ጉዳዮች ሚኒስትር ኬን ዋይት ድምፅ ማግኘቱ ለስኬት የሚበቃው ከፓርላማ ድምፅነት ይልቅ መንግስታዊ ድምፅን የሚያስገኝ አካል ማቋሙ የተሻለ ነው ባይ ናቸው። ይህንንም ሳቢያቸውን ሲያስረዱ እውነታው ምንድን ነው? ለፓርላማ ድምፅ መሆን ይቻላል። ይሁንና ለመንግስት ድምፅ መሆኑ ማንኛውም ፓርቲ ወደ መንግስትነት ቢመጣ የካዝና ቁልፎች የሚኖሩት ፖሊሲዎች፣ የሚቀርጽ ህጎችን የሚያረቅሱ ነውና መንግስት ላይ ተጽዕኖ ማሳደር ከተቻለ የመንግስት እንቅስቃሴ ፓርላማ ላይ ተጽዕኖ ያሳድራል ብለዋል። ይሁንና የሚኒስትር ዋይት ህገ መንግስታዊ እውቅና ከመላበስ ይልቅ ድርጅት በህግ ቀርጾ ማቆም የሚለው አንድም አለመታደል በሌላ መልኩም አሳዛኝ ነው ሲሉ የተቃርኖ አተያያቸውን ገልጠዋል። ሌላው ክርክርን አስነስቶ ያለው ቃል የቃል ኪዳን ውል የሚለው ሲሆን ነባር ዜጎች እንግሊዝ በቀኝ ገዥነት ከመምጣቷ በፊት የነባር ዜጎች መኖርን የሚያረጋግጥ በመንግስትና በነባር ዜጎች መካከል የሚደረስ ህጋዊ ቃል ኪዳናዊ ውል የሚለው ሳቢ ነው። ይሁንና ለብዙዎች ከፌዴራል ሬጂናልም ሆነ ስቴት የቃል ኪዳን ውል በፊት ቀዳሚ ጉዳይ የፓርላማ ድምፅ ማግኘት ነው። ያም ማለት የሉዓላዊነት እውቅና በመሆኑ ልክ እንደ ኒውዚላንድ፣ ዩናይትድ ስቴትስ እና ካናዳ መነሻውን የሚያደርገውም በእርቅና እውነት ላይ ያደርጋል የሚል አመኔታን አሳድሯል። በነባር ዜጎች ጽናት ቡድን ዘንድም ዋነኛ ቀዳሚ ጉዳይ ተደርጎ የሚታየው ለነባር ዜጎች እውቅናን የሚያላብሰው የሉዓላዊነት ጉዳይ ነው። እውቅናን አስመልክቶ በታዝማኒያ የነባር ዜጎች የመሬት ምክር ቤት ሊቀመንበር አንቂና የሕግ ባለሙያ የሆኑት ማይክል ማንሴል ምልክታዊና ትርጓሜ ባላቸው እውቅናዎች መካከል ነባር ዜጎች ምርጫ ሊኖራቸው እንደሚገባ ሲያሳስቡ፣ ምልክታዊ እውቅና የሚለው ጠቅላይ ሚኒስትር ኬቨን ራድ እንዳደረጉት በይቅርታ ቃል የተወሰነ ሲሆን፣ ትርጉም ያለው እውቅና የሚሆነው መሬትን የመመለስና ካሳን መክፈል እንደሆነ ይናገራሉ። የፌዴራል መንግስቱ በሀገር አቀፍ ስቴትና አካባቢ ደረጃ ባሉ ባለሶስት እርከን የነባር ዜጎች ድምፅ አማካሪ አካል አቋቋሟል። የተቋቋመውን አካል ሚና አስመልክቶም ተባባሪ ሊቀመንበር የሆኑት ፕሮፌሰር ቶም ካልማ ሲናገሩ ዋነኛው ሚናው የተለያዩ ሞዴል ሃሳቦችን ለፌዴራል መንግስቱ በማቅረብ መንግስት ይበጃል በሚለው መንገድ ለነባር ዜጎች ድምፅ እንዲያገኙ ማስቻል ስለመሆኑ አስረድተዋል። በመንግስት በኩል እስካሁን የቀረቡለትን ሪፖርቶች አካቶ የራሱ ፕላን በካቢኔ በማሳለፍ ካስመከረበት በኋላ ከመጪው ምርጫ በፊት ይፋ ለማድረግ